ጠቅላይ ሚኒስትር ሜይ ባለፉት ሁለት ሳምንታት ከአውሮፓ ህብረት ጋር ዳግም በመደራደር በሰሜን አየርላንድና አየርላንድ መካከል ያለው ደንበር ክፍት ሆኖ እንዲቆይ የሚጠይቀውን የጀርባ በሩ ስምምነት ተግባራዊ የሚሆን ከሆነ በጊዜያዊነት እንደሚሆን ማረጋገጫ ተሰጥተዋል፣ በማለት ሰነዱን ለሁለተኛ ጊዜ ቢያቀርቡትም ምክር ቤቱ ግን ማሻሻያው አጥጋቢ አይደለም፣ በማለት በአንድ መቶ አርባ ዘጠኝ ድምፅ ልዩነት ውድቅ አድርጎታል። የብሪታንያና የአውሮፓ ህብረት የመለያያ ሰነድ የዜጎችን መብት፣ የገንዘብ ክፍያና ሌሎች በርካታና ዝርዝር ጉዳዮችን ያካተተ ቢሆንም በተለይ የሰሜን አይርላንድና የአይርላንድ ድንበር ጣፈንታ ግን ዋና የልዩነት ሀሳብ ሆኖ ቆይቷል። ከሁለት ዓመት ድርድርና የማሻሻያ ሀሳብ በኋላ ሰነዱ ዳግም ውድቅ መሆኑ የብሪታንያን የፖለቲካ ቀውስ ስር እንዲሰድ ሊያደርግና የአውሮፓ ህብረትንም ችግር ውስጥ ሊከት እንደሚችል ብዙዎች ያምናሉ። ፓርላማቸው መንግስታቸው ተደራድሮ ያቀረበውን ስምምነት ሁለት ጊዜ የጣለባቸው ወይዘሮ ሜይ ምናልባት በፈቃዳቸው ስልጣናቸውን ይለቁ ይሆን የሚል ጥርጣሬ የነበረ ቢሆንም እሳቸው ግን አሁንም ሌሎች አማራጮችን ይዘው ወደ ፓርላማው የሚመለሱ መሆኑን ነው ትናንት ከሽንፈታቸው በኋላ እዚያው በምክር ቤቱ ባደረጉት ንግግር ያስታወቁት። ምክር ቤቱ ብሪታንያ ከህብረቱ ያለ ስምምነት መውጣቷን በመቃወም ወይንም በመደገፍ ነገ ድምፅ እንዲሰጥ ሀሳብ ይቀርባል። ያለ ስምምነት የመውጣቱ ሀሳብ ተቀባይነት ካገኘ መንግስታቸው ውሳኔውን ተግባራዊ ለማድረግ ወደ ስራ ይገባል። ያለ ስምምነት መውጣቱን ምክር ቤቱ የሚቃወም ከሆነ ግን ምክር ቤቱ የአውሮፓ ህብረት በአንቀጽ አምሳ መሰረት የተወሰነው የምርጫ ጊዜ እንዲራዘም የሚጠይቅ ውሳኔ ማሳለፍ ይኖርበታል ብለዋል። በዚህም መሰረት ዛሬ ማምሻውን የብሪታንያ ምክር ቤት አገሪቱ በምን ሁኔታና እንዴት ከህብረቱ መውጣት አለባት በሚለው እየተከራከረና እየመከረ ሲሆን፣ በመጨረሻ ግን ምክር ቤቱ ያለ ስምምነት ከህብረቱ መውጣት የሚለውን ሀሳብ ውድቅ እንደሚያደርገውና ነገም የመውጫ ጊዜው እንዲራዘም እንደሚጠይቅ ነው የሚጠበቀው። የአውሮፓ ህብረት በበኩሉ የይራዘምልኝ ጥያቄውን እንደማይቃወም ቢገመትም የጉዳዩ መራዘምና የብሪታንያ ፖለቲከኞች ውዝግብ ግን ብዙዎቹ የህብረቱን አባል መንግስታት ለጥያቄው ቀና ምላሽ እንዳይሰጡ ሊያደርጋቸው ይችላል የሚል ስጋትም አለ። በመሆኑም ጥያቄው ግልጽና ለምን እንደሆነ ተብራርቶ መቅረብ ይኖርበታል እየተባለ ሲሆን፣ ራሳቸው ወይዘሮ ሜይም ለምክር ቤታቸው የመውጫ ጊዜው እንዲራዘም ሲጠየቅ የአውሮፓ ህብረት የሚከተሉት ጥያቄዎች ግልጽ እንዲሆኑለት የሚሻ መሆኑን አስታውቀዋል። የአውሮፓ ህብረት የመውጫ ጊዜው ይራዘም ሲባል ምን ማለት እንደሆነ ማወቅ ይፈልጋል። በዚህም መሠረት ለሚከተሉ ጥያቄዎች መልስ ሊኖረን ይገባል። አንቀጽ አምሳ እንዲነሳ ነው የምንጠይቀው ወይንስ ሁለተኛ ህዝበ ውሳኔ እንዲደረግ ነው? መውጣት የምንፈልገው በስምምነት ነው ከተባለ በዚህ በቀረበው ስምምነት ነው ወይንስ በሌላ? እነዚህ ከወዲሁ ግልጽ ሊሆኑ የሚገባቸው ጥያቄዎች ናቸው ብለዋል። የብሪታንያ ምክር ቤት የሚያቀርበው የጊዜ ጥያቄ በሚቀጥለው ሳምንት በሚደረገው የመሪዎች ጉባኤ የሚወሰን ሲሆን የሚራዘመውም ለሶስት ወር ጊዜ ሊሆን እንደሚችል ከወዲሁ እየተነገረ ነው። ይሁንና ነገር የማይቋጨው የብሪታንያ ፓርላማ አሁንም እየተጨቃጨቀ ቆይቶ በሚቀጥለው ሰኔም አሁን አለንበት ተመሳሳይ ሁኔታ ላይ እንዳንገኝ ያሰጋል የሚሉ ዲፕሎማቶች ረዘም ያለ ጊዜ ወስዶ ዘላቂ መፍትሄ መፈለግ ሳይሻል አይቀርም ይላሉ። በላ በኩል የብሪታንያ የህብረቱ የመውጣት ጥያቄና መዘዙ በተለይ በአሁኑ የአውሮፓ ህብረት የምርጫ ጊዜ ግልጽ ሆኖ መታየቱ የህብረቱን የአንድነት ፕሮጀክት የሚቃወሙ ብሔርተኞችን ሀሳብ የሚደፍቅ ሲሆን የህብረቱ አፍቃሪ ፖለቲከኞችን ግን የሚያነቃቃና የአንድነትንና ትብብርን ጠቀሜታ ለማሳየት የሚጠቀሙበት ገሃድ እውነት ሆነዋል በማለት በትምህርት ሰጭነቱም መጠቀስ ይዟል። ገበያው ንጉሴ ለዲ ደብልዩ ብራስልስ